የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። ¶¶

በፈንታሌ ወረዳ በመሬት መንቀጥቀጥ የተፈናቀሉ አርብቶ አደሮች በድርቅ ምክንያት ችግር ላይ መሆናቸውን ተናገሩ። ያው የመሬት መንቀጥቀጡ እንዳለ ነው። ተራራው አሁንም እየቀለጠ ነው። በፊት ፈንታሌ ላይ ነበር እንስሳቶቻችን ለግጦሽ የሚወጡት፣ አሁን ስላልተቻለ ወደዚህ መጥተናል። እዚህ ከደረስን ደግሞ ዝናብ ባለመጣሉ ድርቅ ተከሰተ። እናም የመሬት መንቀጥቀጡ

በአንድ ወገን ድርቁም ታክሎበት ብዙ ጉዳት እያደረሰ ነው። ካነጋገርናቸው አርብቶ አደሮች አንዱ የሆኑትን አቶ ጉላን ነበር የሰማችሁት። ዝግጅቱ በአብይ ርዕስ ይቀርባል ሙሉ ዛሬ ሐሙስ የካቲት 27 2017 ዓ ም ነው። ክብራትና ክብራን ሳስተናግዳቸው የማመሸው እንግዲ ወልዴ ነኝ። የዓለም ዜናውን ደረጀ ደስታ ያሰማናል። ዝግጅቱን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ጽዮን ግርማ

እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ እየጋበዝ ከአሁን በቅድሚያ ወደ ዓለም ዜናው በድጋሚ እንደምናመሻችሁ። አድማጮች የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ሐማስ የትራምፕ አስተያየት እስራኤል ከስምምነቱ እንድታፈገፍግ ያበረታታታል አለ።

በዩናይትድ ስቴትስ በሽብርተኝነት የተፈረጀው ሃማስ የፕሬዚደንት ዶናልድ ትረምፕ ዛቻዎች እስራኤል ከጋዛ የተኩስ አቁም ስምምነት እንድትወጣ እያበረታታት ነው ሲል ዛሬ ሐሙስ ተናግሯል። ሃማስ ይህን ያለው ትረምፕ ሃማስ በጋዛ የሚገኙ ቀሪዎቹን ታጋቾች ካልፈታ ከባድ ቅጣት ያገኘዋል ካሉ አንድ ቀን በኋላ ነው።

ትራምፕ ትሩዝ ሶሻል በተባለው የማህበራዊ መገናኛ መድረካቸው ላይ ሁሉንም ታጋቾች ሳይዘገይ አሁኑኑ ልቀቁ፣ የገደላችኋቸውን ሰዎች አስክሬንም በሙሉ አሁኑኑ መልሱ፣ ካልሆነ አለቀላችሁ ብለዋል። ትራምፕ አክለውም እስራኤል ስራውን ለማጠናቀቅ የሚያስፈልጋትን ሁሉን ነገር እየላኩ ነው። ያልኩትን ካላደረጋችሁ አንድም የሐማስ አባል አይተርፍም ሲሉ አስጠንቅቀዋል።

አሜሪካ ለዩክሬን የምትሰጠውን መረጃ ማቋረጧን ተከትሎ ፈረንሳይ ለዩክሬን የስለላ መረጃ ማጋራቷን እንደምትቀጥል አስታወቀች። የፈረንሳይ መከላከያ ሚኒስትር ሴባስቲያን ለኮርኑ አገራቸው ለዩክሬን የስለላ መረጃ እያጋራች መሆኗን ዛሬ ሐሙስ ተናግረዋል። እርምጃው ዩናይትድ ስቴትስ ከዩክሬን ጋር የምታደርገውን የመረጃ ልውውጥ አቋርጫለው ማለቷን ተከትሎ የተሰማ ነው።

እርምጃው የተወሰደው የአውሮፓ ሕብረት መሪዎች በብራሰልስ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ በተገኙበት የመከላከያ ወጪያቸውን በማሳደግና ዩክሬን ከሩሲያ ጋር በምታደርገው ጦርነት ድጋፍ ለመስጠት ቃል ስለ መግባት ውይይት ባደረጉበት በዛሬ ዕለት መሆኑ ነው። የአሜሪካና የካናዳ መሪዎች ስለ ቀረጦችና ስለ ንግድ ነክ ጉዳዮች ተወያዩ።

የዩናይትድ ስቴትስና የካናዳ ከፍተኛ ዲፕሎማቶች ትላንት ረቡዕ በንግድና ሌሎች ጉዳዮች ውይይት አካሂደዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትረምፕም በካናዳና ከሜክሲኮ በሚገቡ ተሽከርካሪዎች ላይ አዲስ የተጣለውን የ25 ከመቶ ቀረጥ ለአንድ ወር አዘግተውታል።

የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የካናዳ የውጭ ጉዳይ ሚኒስትር ሜላኒ ጆሊ በጋራ ዓለም አቀፍ ተግዳሮቶች፣ በድንበር ደህንነት መጠናከር፣ በንግድ ልውውጥና የኢኮኖሚ ብልጽግና ሁለቱ ሀገሮች በትብብር መስራታቸውን ለመቀጠል ስለሚችሉበት መንገድ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሰጠው መግለጫ አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

የዩናይትድ ስቴትስ በኢንተርኔት ጠለፋ በተወነጀሉ 12 የቻይና ዜጎች ላይ ክስ መሰረተች። የዩናይትድ ስቴትስ የፍትህ ሚኒስቴር 12 የቻይና ዜጎች ላይ በአሜሪካ ተቃዋሚዎች፣ በዜና ድርጅቶች፣ በመንግስት ተቋማትና አንድ ትልቅ የሃይማኖት ቡድን ላይ ካነጣጥረው አለም አቀፍ የኢንተርኔት

ላይ መረጃ ጠለፋ ጋር በተያያዘ ክስ መመስረቱን ትላንት ረቡ አስታውቋል። የፍርድ ቤት ሰነዶች እንደሚያሳዩት የቻይና የህዝብ ደህንነት ሚኒስቴርና የመንግስታዊ ደህንነት ሚኒስቴር መረጃ ለመስረቅና ተቃዋሚዎችና ተቺዎችን ለማጥመድ የሚረዱ የግል ኩባንያዎችና የቅጥር ጠላፊዎችን መረብ ተጠቅመዋል። የኤፍቢአይ መምሪያ ረዳት ዳይሬክተር ብራያን ቮንድረን በሰጡት መግለጫ ዛሬ ይፋ የተደረገው የቻይና የህዝብ ደህንነት ሚኒስቴር የቻይና ኮሚኒስት ፓርቲን ወይም

በሚተቹ አሜሪካውያን ላይ ዲጂታል ጉዳት ለማድረስ ጠላፊዎችን እየከፈለ መሆኑን ያሳያል ብለዋል። የሱማሊያ የእስላማዊ መንግስት አጣቂዎች ከፑንትላንድ ጦር ጋር ለሁለት ወራት ካደረጉት ተከታታይ ውጊያ በኋላ ወደ ኋላ እንዲሸሹ ማድረጉን የክልሉ ባለስልጣናት ተናግረዋል። ባለፈው ሳምንት የፑንትላንድ ጦር በቡክ ካሌድ የቡድኑን አሚር አብዱል ቀድር

ሙሚን ዋና መስሪያ ቤት በቁጥጥር ስር አውሏል። እንደ ባለስልጣኑ ገለጻ የፑንትላንድ ወታደሮች ከቱርማርሳሌና ዳሳን ያለውን 40 ኪሎሜትር ስልታዊ ኮሪደር በማጽዳት ዋሻዎችና ትናንሽ መንደሮችን ተቆጣጥረዋል።

ፔንታገን ስለ አይኤስ ማፈግፈግ ሲጠየቅ አስተያየት አልሰጠም። ይሁን እንጂ ስማቸው እንዳይገለጽ የጠየቁ አንድ የዩናይትድ ስቴትስ የመከላከያ ባለስልጣን በሂደት ላይ ስላለው ኦፕሬሽን ለመወያየት ሲናገሩ ዋሽንግተን ተጨማሪ እርዳታ ለመስጠት መዘጋጀቷን ጠቁመዋል። በባለስልጣኑ በአፍሪካ ቀንድ አሸባሪ ድርጅቶችን ለመበተል፣ ለማመናመን እና ለማሸነፍ በምናደርገው የጋራ ጥረት አጋሮቻችንን ለመደገፍ ቁርጠኛ ነው ሲሉ ባለስልጣኑ ለቪኦኤ ተናግረዋል። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ

ተጠናቋል። ከቀሪዎቹ የሐሙስ ምሽት ዝግጅታችን ጋር ወደ እንግዱ ወልዴ ልመልሳችሁ። ደረጃ የደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዱ ወልዴ ነኝ። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ

የምሽቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም የዌብና ማህበራዊ ሚዲያ ሰናጃችን አበባየው ገበያ ነች። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። በቀጥታ የምንደመጠው ከሰኞ እስከ አርብ ነው። አሁን ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን።

በፈንታሌ ወረዳ በመሬት መንቀጥቀጥ የተፈናቀሉት አርብቶ አደሮች በድርቅ ምክንያት ችግር ላይ መሆናቸውን ተናገሩ። በኦሮሚያ ክልል ፈንታሌ ወረዳ በመሬት መንቀጥቀጥ የተፈናቀሉት አርብቶ አደሮች በድርቅ ምክንያት ችግር ላይ መሆናቸውን ለአሜሪካ ድምፅ ተናግረዋል። ከፈንታሌ ተራራ አቅራቢያ እንደተፈናቀሉ የገለጹት አርብቶ አደሮቹ መጀመሪያ በመሬት መንቀጥቀጡ ምክንያት ከተፈናቀሉ በኋላ አሁን ደግሞ በተጠልሉባቸው አካባቢዎች ድርቅ መከሰት በመጀመሩ

የቁም እንስሶቻቸው እየሞቱባቸው እንደሆነ ለአሜሪካ ድምፅ ተናግረዋል። የምስራቅ ሸዋ ዞን ቡሳ ጎኖፋ የአደጋ ስጋትና አመራር ድርጅ ጽህፈት ቤት ይቅርታ በበኩሉ መንግስት ከገባሬ ሰናይ ድርጅቶች ጋር በመሆን ድጋፍ እያደረገ መሆኑን ገልጿል። ገርሞ ዳዊት ተጨማሪ ያለው

ላለፉት ሶስት ወራት በምስራቅ ሸዋ ዞን ፈንታሌ ወረዳ በፈንታሌ ተራራ ላይ እየተከሰተ ያለውን የመሬት መንቀጥቀጥ ሸሽተው በተለያዩ የወረዳው አካባቢ ሰፍሮ ያሉ አርብቶ አደሮች ዳግም በድርቅ ምክንያት በችግር ላይ መሆናቸውን ገልጸዋል። አቶ ቡላ ፈንታሌ በፊት ይኖሩበት ከነበረው ሀሮ ቀርሳ ቀበሌ ሸሽተው ከመተሐራ ወደ አዳማ በሚወስደው መንገድ ኢላላ ቀበሌ አካባቢ ከቤተሰቦቻቸው ጋር ከተጠለሉ ወራት ተቆጥረዋል። የመሬት መንቀጥቀጡን ተከትለው የተከሰተው ድርቅ እንስሳት እየገደለ መሆኑን ይናገራሉ።

ያው የመሬት መንቀጥቀጡ እንዳለ ነው። ተራራው አሁንም እየቀለጠ ነው። በፊት ፈንታሌ ላይ ነበር እንስሳቶቻችን ለግጦሽ የሚወጡት አሁን ስላልተቻለ ወደዚህ መጥተናል። እዚህ ከደረስን ደግሞ ዝናብ ባለመጣሉ ድርቅ ተከሰተ። እናም የመሬት መንቀጥቀጡ በአንድ ወገን ድርቁም ታክሎበት ብዙ ጉዳት እያደረሰ ነው። ከብቶቹ አሁን ብዙዎቹ ታመውብናል። እያለቁብን ያሉ ፍየሎች ናቸው።

አሁን ሶስት መቶ ፍየል ካለው ሰው ከመቶ በላይ ፍየል የሞተበት አለ። እናም በጣም ከባድ ሁኔታ ውስጥ ነን። አቶ ጅማ ፈንታሌም ሌላ የፈንታለ ወረዳ ተፈናቃይ ናቸው። የመሬት መንቀጥቀጡ ካፈናቀላቸው አሁን ሁለት ወራቸው መሆኑን ገልጸዋል። የመሬት መንቀጥቀጡ በጣም ከባድ ነው። ተራራው ሁሌ እየፈነዳ ነው።

አሁን ዝናብ ከዘነበ ራሱ እንዴት እንደሚሆን አይታወቅም። ከግጦሽ መሬት ስለተፈናቀልን አሁን ያለንበት አካባቢ ደረቅ ነው እና እንስሳቶቻችን እየተጎዱ ናቸው። ከብቶች በሳርና ውሃ እጦት ፊታቸው አብጦ አልፎ አልፎ እየሞቱ ነው። ፍየልና በግን በጣም እየሞቱ ነው። እኔ ራሴ ከስልሳ በላይ ፍየሎች ሞተውብኛል። የሁለቱ ክስተቶች ጫና ከባድ ነው ሲሉ የተናገሩት አርብቶ አደሮች እየተሰጠ ያለው ሰብአዊ ድጋፍ ግን በቂ አይደለም ይላሉ።

አቶ ብሎ አፈንታለ ቀባ ብሔረሰብ ድር ጆሌ ቀብ እኔ ከሶስት ሚስቶች የወለድኳቸው ወደ ሀያ ልጆች አሉኝ። እየተደረገ ያለው እርዳታ ግን በቂ አይደለም፣ እየደረሰንም አይደለም ማለት ይቻላል። ሌላኛው ተፈናቃይ አቶ ጅማም ሲያክሉ አማ አሁን ኢላላ ቀበሌ መስጂድ አካባቢ ወደ አዳማ የሚወስድ አስፋልት ዳር ነን።

እርዳታው አንዳንዴ ሲሰጥ እንመለከታለን። እኛ ግን እስካሁን አልደረሰንም። ከቤታችን ስንወጣ ይዘነው በወጣን ስንቅ ነው እየዘለቅን ያለ ነው። ዝናቡ ከወር በፊት መጣል መጀመር ነበረበት፣ እስካሁን አልጣለም። አሁን በዚህ ወር ካልዘነበ እንስሳቶቻችን አደጋ ላይ መውደቃቸው አይቀሬ ነው። አቶ ኤልያስ ቃስም የምስራቅ ሸዋ ዞን ቡሳ ጎነፋ ወይም አደጋ ስጋት አመራር ጽሕፈት ቤት ኃላፊ

በፈንታሌ ወረዳ ፈንታሌ ተራራ ዙሪያ ይኖሩ የነበሩ የሰባት ቀበሌ ነዋሪዎች በዚሁ መሬት መንቀጥቀጥ መፈናቀላቸውን ገልጸዋል። ገንዳ ሶርበራይ፣ ገንድሻን፣ ጥቆ፣ እቲያማታ፣ ገንድስ አፉር፣ ባይ አማታ ከሰባት ቀበሌ ነው የተፈናቀሉት። ወደ አምስት ሺህ አባወራ ይሆናሉ። እነዚህም በዚያው ፈንታሌ ወረዳ ኢላላ፣ ቆቦ፣ ገልቻ፣ በንት የሚባሉ የተለያዩ ቦታዎች ተጠልለዋል። የእርዳታ አሰጣጥን በተመለከተ

የኦሮሚያ ቡሳ ጎኖፋ ለፌዴራል አደጋ ስጋት አመራር ኮሚሽን ጥያቄ አቅርቦ ሁለት የሰብአዊ ድጋፍ ሰጪ ግብረ ሰናይ ድርጅቶች ማለትም የዓለም የምግብ ፕሮግራምና ወርልድ ቪዥን ወደ ስራ እንዲገቡ ተደርጓል። ተፈናቃዮቹ አርብቶ አደሮች ስለሆኑ እነሱም እንስሳቶቻቸውም እንዳይጎዱ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍን ጨምሮ በርካታ ድርጅቶች እርዳታ እየሰጡ ናቸው።

ለምሳሌ ባለፈው ዙር ከ20 ሺህ ኩንታል በላይ እህል አከፋፍለናል። ሌሎች ምግብ ነክ ያልሆኑ ድጋፎችም ተሰጥቷል። ነገር ግን ይህ በቂ ነው ማለት አይደለም። የተባበሩት መንግስታቱ የዓለም የምግብ ፕሮግራም የገንዘብ ድጋፍ መስጠት ሊጀምር መሆኑን የገለጹት አቶ ኤልያስ እንስሳት በውሃ እጦት እንዳይጎዱ የውሃ አቅርቦት በተሽከርካሪ እየደረሰ መሆኑን፣ በተፈናቃዮቹ መንደር የበሽታ ወረርሽኝ እንዳይከሰት የኦሮሚያ ጤና ቢሮ ክትትል እያደረገ እንደሆነም አክለው ተናግረዋል።

ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ። ገልሞ ዳዊትን ለዘገባ አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አበይት ዘገባ ነበር። ስርጭታችን ይቀጥላል።

በጋምቤላ ክልል በኮሌራ ወረርሽኝ የሟቾች ቁጥር ከ30 ማለፉ ተገለጸ። በጋምቤላ ክልል በኑዌር ዞን በተከሰተው የኮሌራ ወረርሽኝ አንድ ወር ባልሞላ ጊዜ ውስጥ ከ30 በላይ ሰዎች መሞታቸውንና ከአንድ ሺ በላይ ሰዎች በበሽታው መያዛቸውን የዞኑ ጤና መምሪያ አስታውቋል። የኑዌር ዞን ጤና መምሪያ ኃላፊ አቶ ጋት ቤል ግርማ ለአሜሪካ ድምፅ እንደተናገሩት ወረርሽኙ ቀድሞ በተከሰተባቸው ዋንታኦና አኮቦ ወረዳዎች አሁንም

ስርጭቱ ከፍተኛ መሆኑን ጠቅሰው መድኃኒትም በበቂ ሁኔታ አልቀረበም ብለዋል። አስቴር ምስጋናው ዘገባውን ልካለች። በጋምቤላ ክልል የኮሌራ በሽታ ከተከሰተ ሶስት ሳምንት እንዳለፈው ያስታወቁት የኒዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማል ከየወረዳዎቹ ደርሷል ያሉትን መረጃ ጠቅሰው በበሽታው የተያዙና የሞቱ ሰዎች ቁጥር መጨመሩን ተናግረዋል። ዜና ያለን መረጃ ቅዳምና

ቀጣናዊ ቀሶች ወደ አንድ ሺ ሁለት ነው የደረሱት። ሞት ቁጥር ወደ ሰላሳ ምናምን ነው። የመድኃኒት እጥረት መኖሩንም አክለዋል። እጥረት አለ፣ እስካሁን አለ። እዛ ያሉ በተለይ ዛ ሲቲሲ ኮሎራ ትሪትመንት ሰንተር በየቦታ ነው ተነዋረኝ እያደረጉት ትለይ ዋንቷ ላይ ቡሬጌ የሚባል አለ፣ ሞን የሚባል አለ እና ወደ ማታር ከተማ ዜና ጣቢያ ላይ ነው የሚታቀሙ የሚጠቀሙ ሰዎች

ምክንያቱም በየቀኑ ነው ያው ክሎሮኬሲ የሚጨምሩ ስለሚጨምር ግባቶች ማሟላት አለበት። ግባት ማቅረብ አለበት።

ስለ ጉዳዩ ከጋምቤላ ክልል ጤና ቢሮ ተጨማሪ መረጃ ለማግኘት ለሁለት ከፍተኛ አመራሮች ስልክ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ሆኖም ከሁለት ሳምንት በፊት የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋት ስለ ወረርሽኙ ለአሜሪካ ድምጽ በሰጡት ቃል በሽታውን ለመቆጣጠር የሚያስችል በቂ የመድኃኒት አቅርቦት አለ፣ ባለሙያዎችንም በየቦታው እንዳሰማሩ መናገራቸው ይታወሳል። በሽታውን ለመቆጣጠር መንግስታዊ እና መንግስታዊ ያልሆኑ ድርጅቶች ርብር

እያደረጉ እንደነበረም ዶክተር አቤል አሰፋ አክለው

ገልጸዋል። በጋምቤላ ክልል የኮሌራ በሽታ በክልሉ በኒዌር ዞን በአኮቦ ላሬ፣ ማኮይ እና ዋንታዋ ወረዳዎች በእኞር ዞን እንዲሁም በጋምቤላ ከተማ አስተዳደር መከሰቱን በመዘገባችን ይታወሳል። በጋምቤላ ከተማ የሚገኘው የጋምቤላ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ሮንጎን በሆስፒታሉ የነበሩ ሀያ ሁለት ታካሚዎች እስከ ትናንትና ጠዋት ድረስ አገግመው መውጣታቸውን ለአሜሪካ ድምጽ ተናግረዋል። ሀያ ሁለት ሰዎች አተናግደናል እንደ ሆስፒታል

ሁለቱ እንዳለ ፕሩቭ አድርጎ ዲስቻርጅ አድርገናል። የነበሩ ሁለት ነበሩ ትናንት።

ዛሬ ጠዋት በዶክተሮቹን ታይቶ ወደ ቤታቸው ተሸኝቷል። ሙሉ እንትኖቹ ደግሞ የጋምቤላ ከተማ ነዋሪዎች አይደሉም። አብዛኞቹ ከኑዌር ዞን ወደ መታራ በጋምቤላ ክልል በኑዌር ዞን የተከሰተው በሽታ በላቦራቶሪ ምርመራ ኮሌራ መሆኑን በሽታው ከተከሰተ ከሳምንት በኋላ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ማረጋገጡን በወቅቱ በተደረገው ማጣራትም አስራ አምስት ሰዎች ሲሞቱ ከሶስት መቶ ሀምሳ በላይ ሰዎች መያዛቸውን የጤና ቢሮ ኃላፊው ዶክተር አቤል አሰፋ

ለአሜሪካ ድምፅ መናገራቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋ ነው። ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። በሸገር ከተማ አስተዳደር በርካታ መምህራን የስራ ማቆም አድማ ላይ ናቸው።

በመምህራን አድማ ምክንያት በኦሮሚያ ክልል ሸገር ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች ከትላንት ጀምሮ የመማር ማስተማር ሂደት መስተጓጎሉን መምህራንና የተማሪ ወላጆች ገልጸዋል። ለስራ ማቆም አድማው ምክንያት የሆነው ጥያቄዎቻችን ምላሽ ያለማግኘታቸውና ጥቅማችንን የሚጎዳ አሰራር መጀመሩ ነው ሲሉ መምህራን ተናግረዋል። የከተማ አስተዳደሩ የመምህራን ማህበር የስራ ማቆም አድማ መኖሩን አምኖ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆነም።

ከነዲ አባተ ዝርዝሩን ያሰማናል።

በኦሮሚያ ክልል ሸገር ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች የሚያስተምሩ መምህራን ከትናንት ረቡ የካቲት 26 ጀምሮ የስራ ማቆም አድማ በማድረግ ላይ እንደሚገኙ አስተያየታቸውን ለአሜሪካ ድምፅ የሰጡ መምህራንና የተማሪ ወላጆች ተናግረዋል። ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁን አስተያየት ሰጪዎቹ አድማው ከአንደኛ ደረጃ እስከ ሁለተኛና መሰናዶ ድረስ ያሉ በርካታ ትምህርት ቤቶች ውስጥ የመማር ማስተማር ሂደቱ እንዲቋረጥ አሊያም እንዲስተጓጎል ማድረጉን ገልጸዋል። ከአስተያየት

ሰጪዎቹ መካከል የሆነው አንድ በኮዬ ፈጬ ክፍለ ከተማ በሚገኝ ትምህርት ቤት ውስጥ የሚያስተምር መምህር የአድማው ምክንያት የኑሮ ውድነትን ጨምሮ ከመምህራን ጥያቄዎች መልስ አለማግኘት ጋራ የሚገናኝ እንደሆነ ተናግሯል። መምህራን በኑሮ ውድነት ምክንያት ከ2016 ጀምሮ የተለያዩ ጥያቄዎች በደረጃ ያለውን መንግስት እየጠየቁ ነበረ፣ ግን እስካሁን መልስ ሊያገኙ አልቻሉም። በዚህ ምክንያት ደግሞ ከሮብ ጀምሮ የስራ አድማ አርገው ነበሩ።

ስለዚህ አንደኛው ኑሮ ውድነቱን አልቻሉም። ሁለተኛ ደግሞ በኦሮሚያ ፕሬዚዳንት ደረጃ መሬት ለመምህራን ይሰጥ የሚል ደብዳቤ ደርሶ ነበረ። በየደረጃ ያሉ አመራሮች ግን ይህንን ተግባራዊ ለማድረግ ፍቃደኛ አልነበሩም። የትራንስፖርት አላውንስ የለም፣ ሳሙናና ሶስት ተብሎ የሚሰጥ የለም። ለዋ ተብሎ የሚሰጥ ብርም ነበረ። በአዲስ አበባ ደረጃ እነሱ ሙሉ በሙሉ አልተሟሉም።

ሌላ አስተያየቱን የሰጠን መምህር ደግሞ ምንድን ነው ጉዳያችን ይሄ ነገር እንዴት ነው እየከበድ ነው ብለንም ስንጠይቅ ሰሜን ማስጠንቀቂያ ነው የሚሰጠ ለመን ለመን የመምህን የሻይ ቡና ተብሎ እንኳን ሀያ ሀያ ብር ተብሎ ያን ነገር ታፍኖ ነው የተቀረው። በቀን ማለት ነው ሀያ ብር? አዎ ከዛ ምን አደረጉ? ከተማሪዎች ጋር እንትን ትላላችሁ በገባት መገባሎች ለአንድ ቀን በሽፋን ተደረገ። ለአንድ ቀን በጣም የሚገርሙ ነገር

መምህር አንድ መምህር እንኳን እዛ ከተማሪ እኩል ተጋፍቶ እየበላ ቪዲዮ ተቀርጾ እንኳን ተላልፏል። ለሴፍቲ እንኳን የሚታሰብ ነገር የለም። ይሄንን ሁሉ ቻለንጅ እያለፍን እስቲ ኮያን እስቲ ኮያን ትን ስምት ሶስት ሺ ብር ደግሞ ትቀራለች ተብሎ መመሪያ ከላይ መጥቶልናል ተብሎ ስብሰባ ሰጡ። ይሄ ከላይ የመጣ መመሪያ ብለው ስብሰባ አድርገው ቅዳሜ ካላስተማራችሁ አሉ።

አባ ገዳ የወሰኑ ቦታ ለመስጠት ደግሞ ምን እንዳገዳቸው እንዳያዛቸው ግልጽ መሆን ነገር የለም። ከማስፈራራት ውጭ በመኖርና በሞት ማለት ስለሆነ ምንም የሚያስፈራ ነገር የለም በሚለቅባቸው ይሄን ነው የተወሰነው። መምህራን በአድማ ላይ መሆናቸውን የገለጹልን የተማሪ ወራጆች በበኩላቸው ልጆቻቸው በትናንትናው እና በዛሬው ዕለት ወደ ትምህርት ቤት ቢሄዱም ትምህርት እንዳልተማሩ ተናግረዋል። ኮየ ፈጨ ክፍለ ከተማ ነን

አሁን ከትላንትና ጀምሮ ትምህርት ቤቶቹ እኛ አካባቢ ዘጠኝ ትምህርት ቤቶች ተዘግተዋል። እዚህ ደግሞ ተማሪዎችን እያንገላቱ ነው። አስተማሪዎች ስልጠና ላይ ናቸው ተብሎ እንትን እያሉ ነው። ዳሩ ግን አስተማሪዎችን ስንጠይቃቸው ደግሞ አስተማሪዎቹ መብታችን አልተከበረልንም፣ መንግስት እየተፈቀደልንን ነገር ከለከሉን ለዚህ ስለዚህ እኛ ማስተማር አልችልም ከኑሮ ውድነት ጋር እያሉ ከትላንትና ጀምሮ የኛ አካባቢ ትምህርት ቤት ዝግ ነው። ልጆቻችን ዛሬ እንቀበላለን ሲሉ በፖሊስ እያ

አስጠበቁ ነው። ተማሪዎች ትላንትና እና ዛሬ ግቢ ውስጥ ዝም ብሎ ነው የዋሉት። አንድ አስተማሪም የለም። ምክትል ርዕሰ መምህርና ርዕሰ መምህር ብቻ ናቸው እዛ ያሉ ከሸገር ከተማ አስተዳደር አስራ ሁለት ክፍለ ከተሞች ውስጥ ኮየ ፈጬ፣ ገላን፣ ፉሪ፣ ሰበታና ለገጣፎ ለገዳዲ በርካታ መምህራን የስራ ማቆም አድማ ያደረጉባቸው ክፍለ ከተሞች እንደሆኑና አድማው በከፊል ያለባቸው ክፍለ ከተሞችን መኖራቸውን ከተለያዩ አስተያየት ሰጪዎች ያገኘ ነው መረጃ ያመለክታል።

የስራ ማቆም አድማው ለሶስት ቀናት የሚቆይ እንደሆነ የገለጹት አስተያየታቸውን የሰጡን መምህራን በዚህ ጊዜ ውስጥ መልስ ካልተገኘ ጥያቄያቸውን ይዘው በጋራ ወደ ክልሉ ፕሬዝደንት ጽህፈት ቤት እንደሚያመሩ ገልጸዋል። በዚህ ጉዳይ ላይ የሸገር ከተማ አስተዳደር መምህራን ማህበር አስተያየት እንዲሰጠን ጠይቀን የማህበሩ ፕሬዝደንት አቶ ግርማ በሰጡን አጭር ምላሽ እነሱን ጠይቃ አድማ ኮባ ውይይት የለም እኮ በእኛ ነገር የለም አናግብኛ

ስራ አቆሟል። እሱን ሰምቻለሁ ግን አናውቅም። በቃኛ እነሱም ጠይቅ በቃ። የከተማ አስተዳደሩ ከንቲባ ዶክተር ተሾመ አዱኛ በበኩላቸው ስለ አድማው እኛ እናውቅም ብለውናል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ቀጣዩ ዘገባ ወዲህ ወደ አሜሪካ ይመልሰናል። ታሪፍ በአነስተኛ አምራቾች ላይ ያደረሰውን ጉዳት ይመለከታል።

የአሜሪካው ፕሬዚደንት ዶናልድ ትራምፕ በካናዳና በሜክሲኮ ላይ 25 በመቶ እንዲሁም በቻይና ላይ አዲስ ተጨማሪ 10 በመቶ በድምሩ 20 በመቶ ታሪፍ ለመጣል የያዙትን ዕቅድ በዚህ ሳምንት አጠናቀዋል። ይህ አዲስ ታሪፍ በአሜሪካ በሚገኙ አነስተኛ የንግድና የምርት ሥራዎች ላይ ያለውን ተጽዕኖ ለመመልከት

የቪኦኤ ከፍተኛ ዘጋቢ ካሮላይን ፐርሶቲ በቨርጂኒያ የሚገኝ አንድ በቤተሰብ ባለቤትነት የሚተዳደር የአልኮል መጥመቂያ ፋብሪካን ጎብኝታለች። እንደሚከተለው ተጠናቅሯል። በካቶክቲን ክሪክ የአልኮል መጥመቂያ ፋብሪካ ዛሬ የስንዴ ያጃ የሚለነቀጥበት ቀን ነው። የአጃ ስንዴው ሲለነቀጥ የትኩስ ዳቦ መዓዛ ይሰጣል። ቤኪ ሄሪስ የካቶክቲን ክሪክ ፕሬዚደንትና ዋና ጥማቂ ናቸው

ነበር። ከዛ ነው አልኮል መጠመቅ የጀመረው። በቨርጂኒያ ከአጃ ስንዴ ውስኪ መስራት የተጀመረው ሀገሪቱ ታሪፍ መጣል ከመጀመሯ ከመቶ ዓመታት በፊት ነው። በውጭ ምርቶች ላይ ታሪፍ እንዲጣል የመጀመሪያውን ደንብ የፈረሙት የመጀመሪያው የአገሪቱ ፕሬዝደንት ጆርጅ ዋሽንግተን ናቸው። ታሪፍ በአሁኑ ፕሬዝደንት ዶናልድ ትራምፕ ደግሞ በካናዳ ላይ 25 በመቶ

እንዲሁም በሜክሲኮ ላይ 25 በመቶ ታሪፍ ተጥሏል። የፕሬዝደንቱ ታሪፍ ይህ ፋብሪካ ምርቱን ወደ ውጭ ለመሸጥ የሚያደርገውን ሙከራ አስተጓግሏል። ዋና ጠማቂዋ ቤኪ ሄሪስ ይህ ወደ ውጭ ገበያ ማቅረብን አዳጋች አድርጓል። ምክንያቱም የእኔን ምርት የሚገዛ ሁሉ ታሪፍ መክፈል አለበት። ይህን ደግሞ አያደርጉትም። ወደ ሜክሲኮና ካናዳ መልአኩ ብቻ ሳይሆን አዳጋች የሚሆነው ጥሬ እቃ ማግኘትም እንዲሁ አስቸጋሪ ይሆናል።

እነዚህ ጠርሙሶች አሜሪካ ውስጥ ቢሰሩም ወደፊት ማግኘቱ አስቸጋሪ ሊሆናል። ተለቅ ያሉ አምራቾች በተለምዶ ሜክሲኮ እና ቻይና ስር የሆኑ ጠርሙሶችን ይገዛሉ። ከአሜሪካ ምርጫ በኋላ ግን ከአሜሪካ ኩባንያዎች መግዛት ጀምረዋል። በድጋሚ ዋና ጠማቂዋ ቤኪ ሄሪስ፣ አሜሪካ ስር ጠርሙሶች በመጪው ሁለት ወራት ውስጥ ሊያልቁብን ይችላሉ።

ምርታችንን ለመቀጠል ከውጭ የሚገቡትን በከፍተኛ ዋጋ መግዛት ይኖርብናል። ቤኪ ሄሪስ ና ስካት ሄሪስ ወደ ሜክሲኮ ና ካናዳ ለመስፋፋት ያላቸው ህልም ተጨናግፈዋል። የካናዳ ሱቆች አሜሪካ ሰር የሆኑ አልኮሎችን ከመደርደሪያቸው ላይ እያስወገዱ ነው። ስካት ሄሪስ የፋብሪካው መስራች ናቸው። ከፈረንሳይ የሚገዙን ሰዎች አግኝተል ልንልክ ዝግጅት ላይ ነበርን።

ነገር ግን ፈረንሳዊ አከፋፋይ የአሜሪካ ምርትን በዚህ ወቅት ማስገባት ጥሩ እንዳልሆነ ነገረን። ፕሬዚደንት ዶናልድ ትራምፕ ታሪፍ መጣሉ የዓለም መሪዎች ህገወጥ ፍልሰትንና የአደንዛዥ ጽ ዝውውርን ለመግታት እንዲነሳሱ ያደርጋል ባይ ናቸው። ሜክሲኮና ካናዳ ካደረጉት በላይ ተጨማሪ እንዲያደርጉ እንፈልጋለን። የፈንትነል ህገወጥ መድኃኒትና አደንዛዥ ጽ ወደ አሜሪካ እንዳይገባ ማስቆም አለባቸው። የፕሬዝደንቱ ደጋፊዎች ታሪፍ ለምን እንደሚጣል እየገባቸው ይመስላል።

ማይክል በርናኪ ድምፃቸውን ለትረምፕ ሰጥተዋል። ታሪፍ በሌሎች ጉዳዮች ላይ ለመደራደር አስፈላጊ ነው። እኛ ከሌሎች ሀገራት ስንገዛ እነርሱም ከእኛ ሲገዙ ፍትሐዊ እንዲሆን ታሪፍ አስፈላጊ ነው። የአክሲዮን ገበያው ሁኔታ ማይክል ከሚሉት በተቃራኒ ነው። ዎል ስትሪት ለተከታታይ ሁለት ቀናት አሽቆልቁሏል። ደዝመንድ ላችማን ከአሜሪካ ኢንተርፕራይዝ ኢንስቲትዩት

የአክሲዮን ገበያው በማሽቆልቆሉ አስተዳደሩ የያዘውን የንግድ ፖሊሲ እንዲለውጥ ያደርጋል የሚል ተስፋ አለ። ምክንያቱም የንግድ ጦርነት ሁሉም የሚከስርበት ሁኔታ ነው። እስከዚያው ግን ላችማን እንደሚሉት አንዱ ሀገር በሌላው ላይ ታሪፍ መጣሉን ይቀጥላል። ካሮሊን ፕሪሱቲ ለላካችሁ ዘገባ እንግዲ ወልደነኝ ዋሽንግተን ዲሲ

Y'all made

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን

ትችላላችሁ። የአሜሪካ ድምፅ ቪኦኤ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሐማስ ታግታ የነበረችው እስራኤላዊ ኖአ አርጋማኒ ሐማስ በንደረ ፓን አቆጣጠር ጥቅምት ሰባት 2023 በእስራኤል ላይ ባደረሰው ጥቃት ወቅት ልክ እንደርሷ ሁሉ በጭካኔ የታገቱ ሰዎች እንዲለቀቁ

ዓለም አቀፍ ጥረት እንዲደረግ በጸጥታው ምክር ቤት መጠየቋን በማስታወስ በቪዲዮ ተቀናብሮ የቀረበው ርዕስ አንቀጽ መልእክቱን ይጀምራል። በመቀጠልም በተባበሩት መንግስታት ድርጅት የአሜሪካ ጊዜዊ ተወካይ አምባሳደር ዶርቲ ሼ በምክር ቤቱ ያስተላለፉትን መልእክት አቅርበዋል። አሜሪካ ከአንቺና ከሁሉም ታጋቾች ጎን ትቆማለች።

ሐማስ ለመግዛትና ለማስተዳደር ሁከትን በመጠቀም ስጋት ለመፍጠር አቅም ያለው ኃይል ሆኖ እስከቀጠለ ድረስ ሰላም ሊመጣ አይችልም። ጋዛን መልሶ ለመገንባት ያለመ ማንኛውም እቅድ ሐማስ ሙሉ በሙሉ ከስልጣን መወገዱን ማረጋገጥና ለጥቅምት ሰባቱ ጥቃት ተጠያቂ መሆኑን ማረጋገጥ አለበት። ለወደፊቷ ጋዛ ይህን ራዕይ የሰነቀ እቅድ ለማውጣት ከአረብ አጋሮቻችን ጋር ለመስራት እንሻለን።

እንደ ሐማስ ካሉ ከእያንዳንዱ የሽብር ቡድን ጀርባ ከእያንዳንዱ ጥቃት ጀርባ ከእያንዳንዱ አፍራሽ ተግባር ጀርባ በቀጣናው የሚኖረውን በሚሊዮን የሚቆጠር ሕዝብን ሰላምና መረጋጋት ስጋት ላይ ከሚጥሉ እያንዳንዶቹ ሁኔታዎች ጀርባ ኢራን አለች። አገዛዙ ከውጭ ጫና ነፃ ለመሆን የሚጠቀምበትን የኒክሌር መሳሪያ ኢራን እንድታመርትም ሆነ እንዲኖራት አሜሪካ አትፈቅድም።

የአብርሃም ስምምነት ቀጣይ የሆኑ ስራዎች በእስራኤልና በጎረቤቶቿ መካከል ትስስር እንዲኖር እንዲሁም ኢራንንና በጋዛ፣ በዌስት ባንክና በመላ ቀጣናው የምታስፈጽመውን ሽብር ክብራትና ክብራን ከአሜሪካ ድምፅ ዘውትር ምሽት በ19፣ 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት በኢትዮ ሰዓት ቨርቹዋል ቻናል 57 ግ ስ

ከዋሽንግተን ዲሲ ዘወትር ምሽት ይተላለፍላቸዋል። ዝግጅታችንን በየዕለቱ በዌብሳይታችን ማሪክ አትቪኦኒስ ዳትኮም እንዲሁም በፌስቡክ ማሪክ ላይም በቀጥታ ማዳመጥ ትችላላችሁ። ለፕሮግራማችን ያላችሁን አስተያየት መስጠት ትችላላችሁ። ለዛሬ ምሽት የተመደበው ሰዓት በዙ ተጠናቋል። ታስተናግዳችሁ ያመሸት እንግዳ ወልዴ፣ ከስቱዲዮ ስርጭት ውስጥ ቆጣጠር ላይ ነበረችው ብርሃን ኃይሉ፣ ዋና አዘጋጅ ጽሁፍ ግርማ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ጤና

ዝሓለፍኩም ከመይ ኣምፂኹም ክቡራትና እዚ ካብ ዋሽንግተን ዲሲ ዝፍኖ ድምፂ ኣሜሪካ እዩ ኣብ 22235 ሜትር ባንድ ኣብ ፌስቡክ ኣብ ዩትዩብ ከምኡ ውን ብቐጥታ ኣብ ቴሌቭዥን ዝፍኖ ድምፂ ኣሜሪካ እዩ

ሽዱሽተ መጋቢት 2025 ወይ ከዓ 27 ለካቲት 2017 እዩ ልባዊ ሰላምታና ይብጻሕኩም ክቡራት ንሎሚ ሓሙስ ዘዳለናልኩም መደባት ካብ ቃዛ 50 ቢልዮን ዶላር ንዳግመ ህንፀት እቲ ዞባ ከም ዘድሊ ኣብ ካይሮ ዝተኣከቡ መራሕቲ ሃገራት ዓረብ ገሊፆም ኣለዉ ከምኡ እውን ፕረዚደንት ትራምፕ ኣብ ልዕሊ ሜክሲኮ

ቻይናን ካናዳን ዘንበርዎ ቀረፅ ዝምልከት እውን ክንዛረበሉ ኢና ንኡክራይን እውን ክንወስደኩም ኢና ዝተቐብሩ ፈንጀታት ክሳዕ ክንደይ ሓደጋ ክኾኑ ከም ዘለዉ ዝገልፅ እዩ ውድብ ጥዕና ዓለም ድማ ንቆልዑ ብሕልፊ ካብ ካንሰር ንምክልኻልን ንምድሓንን ዝገብሮ ዘሎ ሓድሽ ተበግሶ ብቕደም ሰዓብ ክነቕርበልኩም ኢና ምሳና ፅንሑ ዜና ሒዙ ዘሎ ገብረ ገብረ መደን እዩ

كما يتمسيو زينا كسمعكم اب كل زوبا نوير بزتخصت لبدا حمام شورا ويد دما كوليرا وشتي حال ورحي اب زيمل مل لعلي سبات مويتوم لعلي حداشي دما بات حمام ملكافوم بيت صحفت تعنا اتو زوبا حلافت بيت صحفت

أتو غاتبيل جرمال ندمس أمريكا أبز هابوكال إتي لبدا أقدمو أبستر آيلن ورداتات كربات مكالها المدهانيتات إتي كونتات أزيو أشغال مخانو تغيسو كابيرو تعناك للغامبيلا رؤيتو نمركا أبز تغيبرا سعري أي تعاوة نيبل سب سب أستير مسكاناو بايتو يغريتها بايتو تحبرات حقرات بحيلتات حسوس

ዝምራሕ ዘሎ ጥምረት ማንታ መንግስቲ ክምስርት ምስምምዑ ንሱዳን መቃቂሉ ነቲ ዞባ ናብ ዝኸፍእ ሕንፍሽፍስ ከይመርሖ ዘለዎ ሻቀሎት ገሊፁ ባይቶ ፀጥታ ትማል ረቡዕ ኣብ ዘውፅኦ መግለፂ እቲ ኣብ ቀረባ እዋናት ኣብ ናይሮቢ ኬንያ ዝተኻየደ ርክባትን ምፍርራ መሰጋገሪ ሕገ መንግስቲ ሱዳንን ነታ ድሮ ተበታቲና ዘላ ሱዳን መሊሱ

كجدلا دلالة كم زخيل يتنقل مجلس بايتو صدقتا وصيحو سباعي كيلولاو سودان كابتز صنحو سبعي زخيلون أسفير الله علم لها كوميتي دحنات زاقيد تمزجيبو كابزلو زخافة سبعي كيلولاو ألون نزل سوعو كتشئت نمفتح أتقنكو أماراسي بوليت كاوي لزبن مقرات تخصيني كبل بايتو حتصدتا أسعب حبيرو

ولحميازيا كل تشحن إسران سلسنا قوات رفرنجيز فرنجيز كوينات حد حد سودان عصر تتات أشحات كأتلو نلعلي عصر تغلتا ميلو زخون هزب دماء أم مزابيلو إيوه

አሜሪካ አሸባሪ ውድብ ኢላ ዝመደበቶ ሓበሽ ቅሬታ ዝመደበቶ ሓማስ ካብ ፕሬዚዳንት ኣሜሪካ ዶናልድ ትራምፕ ዝተዋሃበ መጠንቀቕታ እስራኤል ካብ ናይ ጋዛ ውዕል ምቁራፅ ዝተፃብኦ ክትወፅእ ዘተባብዓ እዩ ክብል ሎሚ ሓሙስ ገሊጹ እዚ ናይ ሓማስ ርኢቶ ዝመፅእ ዘሎ ትራምፕ ሓማስ ኣብ ጋዛ ዝሓዞም ዝተረፉ ጅሆታት እንተ ደኣ ዘይሰዲድዎም ዝኸፍሎ ገሃነም

كخاونيو مبالوم دحر حدا معاتيو كلهم جهوتات حزي سدر دوم دحر دحر كيكونس بزيو وعال حدر كلهم زغطر كايو مرساتات وي نعها وي نيمو داتا خايو يلوم تروز سوشال بلاتفورم عبز تبها لمحبرة وقز ترامب إسرائيل ناتي سراح نمو دا زخلا كل نقر يلا خلا اي كم تزبلو زلخو انت زي غيرها والحد عبال حماس

ድሕነት ኣይህልዎን እዩ ኢሎም ትራምፕ ምውሳኽ እቲ ፈላይ ማይ ምዕራፍ ምቁራፅ ተፃብኦ ቀዳም እዩ ኣብቂዑ ሓማስ 33 እስራኤላውያንን ሓሙሽተ ታይላንዳውያንን ጅሆታት ክሰድድ ከሎ እስራኤል ድማ ኣስታት 2 ሽሕ ፍልስጤማውያን እሱራት ፈቲሓላ ኣብ ልምምድ ዝነበራ ክልተ ነፈርቲ ኩናት ደቡብ ኮርያ

ፓቸን ኣብ ዝተባሃለ ቦታ ኣብረርቲ ብጌጋ ሸሞንተ ቦምባታት ኣብ መንበሪ ከባቢ ድሕር ምትኳሶኦም ብውሕዱ ዓሰርተ ሓሙሽተ ስቪላውያን ቆሲሎም ክልተ ካብኣቶም ግዳያት ኣብ ከቢድ ኩነታት ዘለዉ እዮም እቲ ቦታ ካብቲ ምስ ሰሜን ኮርያ ዝዳበው ኣዝዩ ፅዑቕ ሓለዋ ዝግበረሉ ድፋዕ ኣስታት 25 ማይላት ዝረሓቐ እዩ ነበርቲ እታ ከተማ ካብ ነዊሕ እዋን ኣትሒዞም

ኣብቲ ቦታ ዝግበር ወታደራዊ ልምምድ ንመነባብሮኦም ኣዝዩ ከም ዘሰናኸሎ ዝገልፁ ክፀንሖም እዮም በዚ ዝደሓረ ኣጋጣሚ ድማ ተቃወሞኦም የዛይዱ ኣለዉ ሓይሊ ኣየር ደቡብ ኮርያ ብዛዕባ እቲ ዘጋጥሚ ሓደጋ እኹል ምፅራይ ክሳብ ዝግበር ወታደራዊ ልምምድ ነፈርቲ ኩናት ደው ንኽብል ትእዛዝ ሂብሎ ከም ፀብፃብ ሮይተርስ ኣብ መወዳእታ ላዕለዋይ ቤት ፍርዲ ሆንግ ኮንግ ነቲ

بشانت شعات ميتين سامانان شعات نوقات رافرنجي أب أدباباي تيان من چاينة استفاد سامة قتلة تنمزكار ناي زوالة دا قجلة دا قافي دموكراسي أبالا سنوبرو سالست سبات زتام حالة دمسي قلبي تو وطوم سالست سبات أبالات أب چاينة زكايد دموكراسي منك السغاس ناي زيد قف ناي هونغ كونغ تمرت

ኮይኖም እቲ ጉጅለ ኣብ ደማዊ ስጉምቲ ንዝተቐትሉ ንምዝካር ዓመታዊ ምብራህ ሽምዓ ዘዋልድ እዩ ዜና ኣብዚ ዛዘም

كاب واشنطن دي <applause> سي زفن ودمس امريكا مبكز تال لغم كبرات ما اخلاي مبراك نوصدوكم هاقرات عرب ناتي بقبسي زغ وطن مزايد كازا تقبيلوم <applause> حبر السبع عالم دمما نكد قفو صوي عم يوم اسرائيل بوغانا هاما سام مزايد كازا زوخونا عين التراكلو اي قبا تبل نا يروساليام وكلنا ليندا غراستينيال اخاتو يغسل

እስራኤልን ጉጅለ ፈጠራ ራዕዲ ዝበሃል ሃማስን ዝተኸትመ ውዕል ምቁራጽ ተጻብኦ ውፅኢቱ ገና ኣብ ዘይነፀረሉ እዋን ቅድሚ ትማሊ ሰሉስ ኣብ ካይሮ ዝተረኸቡ መራሕቲ ሃገራት ዓረብ ንነዊሕ ውጥን ቃዛ ድሕሪ ምምካሮም ተሰማሚዖምሉ ኣለዉ እቲ ግብፂ ዝኣመመቶን ብኩሎም መራሕቲ ሃገራት ዓረብ እተቐባልነት ረኺቡ ዘሎን ውጥን ምምሕዳር ፍልስጤም ምስ ሓደ ነፃ ጉጅለ ክኢላታት ፍልስጠማውያን ተሓባቢሩ

ኣብ ህንጸት ጋዛ መሪሕ ተራ ንክህልዎ ጻውዒት የቕርብ እቲ ውጥን ዓቀብቲ ሰላም ሕቡራት ሃገራት ንሽዱሽተ ኣዋርሕ ንክዋፈር እውን ይጽውዕ እንተኾነ ቀንዲ ቅድመ ኩነት እስራኤልን ኣሜሪካን ኮይኑ ዝጸንሐ ምፍታሕ ዕጥቂ ሃማስ ግና ኣይተጠቕሰን እስራኤላዊ ተላዛባይ ነበር ጌርሾን ባስኪን ከምዚ ይብል

ካብ ጋዛ ወፃኢ ዝነብሩ መሪሕነት ሓማስ ስልጣን ናብ ዘይሻራዊ ሲቪላውን ሞያውያን ቴክኖክራትን ንምርካብ ቅርብነቱ ካብ ዝገልጽ ኣዋርሕ ተቖፂሮም ኣለዉ ብኣገዳስነቱ መልሲ ዘይብሉ ሓደ ነገር ግና ዕጥቆምን ሰራዊቶምን እንታይ ከም ዝገብርዎ እዩ መራሒ ሃማስ ሳሚ ኣቡ ዙሃሪ ሃማስ ዕጥቂ ክፈትሕ እዩ ምባል ዘይሕሰብ ከም ዝኾነ ይዛረብ

ኣብ ኣማራፂ ኣብ ዝተሰኣነሉ እዋን ይብል ቅድም ኢልና ዝጠቐስና የገርሾን ሃማስ ኣብ ባይታ ተቐባልነቱ ይዓዝዝ ከም ዘለዉ ይጠቅስ ናተይ ፍርሒ ኣብ ጋዛ ዝኾነ ዓይነት ፖለቲካዊ መሪሕነት ሓማስ ስለ ዘየለ መብዛሕትኦም ነባራት ወታደራዊ መራሕቶም ብእስራኤል ኣብቲ ውግእ ስለ ዝተቐተሉ እቶም ናብ ስልጣን ይበቕዑ ዘለዉ መናእሰይ መኮንናት እዮም ገንዘባዊ ዓቕሚ ስለ ዘለዎም

كلتا ميت دولار كافيلوم نمانا أسيات نام المالو من حيلهم يتناخرون مهلاوميو مرحة هاقرات عرب نتب بريزيدنت دونالد ترامب كازا ريفيرا كبلو زصوعون وعوان كساب بداق مهن ساد تجميرو 3 كلتا مليون فلسط اماويان نمق زصوع زوصو وعوات ناسي قوميوم عصر تشدشت اوارح زلزال ولا ون غازا انتعنو

ፍልስጠማውያን ኣብ ቃዛ ክፀንሑ ኣለዎም ባህልቲኦም እቶም መራሕቲ ብኣንጻሩ መንግስቲ እስራኤል ንውጥን ትራምፕ ስለ ዝተቐበሎ ንቓዛ ዝምልከት ካልእ ኣማራጺ ኣየቕረበን ዘሎ ካልኦት እስራኤላውያን ግና ነፃ መንግስቲ ፍልስጠማውያን ክምስረት ኣለዎ ባህልቲኦም ካብ ዩኒቨርሲቲ ባር ኤለን ጆናታን ሬይኖልድ ከምዚ ይብል

ኣብ ክንዲ ሓማስ ኣብ ትሕቲ ምምሕዳር ፍልስጤማውያን ዝኾነ ማእኸላይ መርገጺ ዝሕዝን ዘይተበላሸዎን ኣካል ፍልስጤማውያን ክመጽእ ኣለዎ ግን ምስቲ ኣብ ምዕራባዊ ገማግም ዘሎ ብልሹው ድኹምን ጽንፈኛን ምምሕዳር ፍልስጤም ክኾን የብሉን ካብ መንጎቶም ምእኹል ኣረኣያ ዝሓዙ ሓደ ሳላም ፋያድ እዩ ሳላም ፋይድ ብሞይኡ ክኢላ ቁጠባን ቀዳማይ ምኒስትር ፍልስጤማውያን ዝነበረን እዩ

ነጻ ሰብ ተባሂሉ ዝተመርጸን ካብ ብልሹው ምምሕዳር ፍልስጠማውያን ንነፍሱ ኣርሒቑ ዝጸንሕን ከም ዝኾነ እውን እቲ ዜና ይሕብር ብዘይካዚ ሰላም ፋይድ ምስታ ንዳግመ ህንጸት ቃዛ ገንዘባዊ ድጋፍ ክትገብር ትጽቢት ዝግበረላ ዓረብ ኣመረት ርክብ ከም ዘለዎ ዝገለጸ እቲ ዜና ንቓዛ መሊስካ ንምህናጽ ልዕሊ 50 ቢልዮን ዶላር ከም ዘድሊ ግምታት ሕቡራት ሃገራት ገሊጾም ኣለዉ ኣብ ካይሮ ዝተራኸቡ መራሕቲ ሃገራት ዓረብ ግና ማሕበረሰብ ዓለም

ኣብ ዳግመ ህንፀት ቃዛ ሓላፍነት ክርከብ ጸዊዖም ኣለዉ ካብ ዋሽንግተን ዲሲ ዝፍኖ ድምፂ ኣሜሪካ ትከታተሉ ኣለኹም ክንቅፅል ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብዚ ሰሙን እዚ ኣብ ልዕሊ ካብ ሜክሲኮን ካናዳን ዝኣቱ ኣቑሑት ናይ 25 ሚእታዊ ወሳኺ ቀረጽ

ካብ ቻይና ድማ ናይ ዕስራ ሚእታዊ ክፍሊት ንምትግባር ምድለዋት ይገብር ኣሎ ካሮላይን ፐርሱት ያልኢኻቶ ኣብርሃም ተርጉምዎ ምንያ ተቕርቦላ ካቶክቲን ክሪክ ካብ ዝተባሃለ ትካል መፍረዪ ኣልኮላዊ መስተ ሰራሕተኛታት እቲ ትካል ከቃመሙን ጠራሙዝ መስተ ክሰርዑን ይረኣዩ ራይ ዝተባሃለ ዊስኪ ዝፅመቐሉ ፋብሪካ እዩ

ኣብ ቨርጂንያ ትርከብ ራይዊስ ክተፍር ትካል ኣሜሪካ ኣብ ንብረት ካልኦት ሃገራት ግብሪ ቅድሚ ምጅመራ ኣስታት 100 ዓመት ኣቐዲማ ዝተመስረተት እያ ካብ ወፃኢ ሃገራት ንዝኣቱ ንብረት ግብሪ ክስለዓሉ ብፈላሚ ፕረዚደንት ኣሜሪካ ጆርጅ ዋሽንቶን እዩ ናብ ሕጊ ዝተፈረመ እዛ ትካል ግን ቅድሚኡ እያ ተመስሪታ ድሕሪ ነዊሕ ዓመታት ከዓ ብፕረዚደንት ትራምፕ ኣብ ልዕሊ ሜክሲኮን ካናዳን ናይ 25 ሚእታዊ ግብሪ ይስለዓሎ

لمن بقر نزات الكل فريات أنا بقرب تهجرت نهيد شيء نفعل ما أوان توسخت صعنتو خينو واللوم بكي هاريس بريزيدنت زت كليام. This makes exports a much harder lift. بس حدش من رحي سرحتنا ندق من الأخ أزيك خبديو. مغنياتو كل نبرتنا زجز وعماويل نتجبرون بتزوارك خفل واللوم نزخ جبر على نزخ ونقع وحد يتبل بكيم.

بز حد شو قبري؟ أب مكسيكون كنادان زق بزر جحت رايكون نكتلهم نزت وسنت مسار حزقانوت أرموز أب أميركا إمز الرحمم إنتخنة إذون دحرم رح يبرزين ترامب كقيريوم مبزحتهم تكالات أب شينان مكسيكون زفريد أرموز كم زمردوت تقلت مكي دحرنا وحفة شجن أمور دعت أب أميركا حنت تكال كم زرخة تنجر

ምናልባት ኣብ ሓፂር እዋን ሕፅረት ጥራሙዝ ከጋጥም ይኸውን እዩ ነዚ ጉዳይ ኣብ ዝመጽእ ክልተ ዋርሕ መፍትሕ እንተዘይረኺብናሉ ካብዚ ሕጂ ዘሎ ብዝኸበረ ክንገዝእ ክንግደድ ኢና እዚ ድማ ተደማሚሩ ዳሕራይ ኣብ ዕዳጋ ለውጢ ክፈጥር እዩ ዝበለት ፕረዚደንት ትካል ካቶክቲን ቤኪ እያ ቤኪ ሃሪስ ፍርያታ ናብ ሜክሲኮን ካናዳን ከተዕቢ መዲባ ነይራ ሕጂ ግና ብኣንጻሪኡ ኮይኑ ዘሎ

ኣብ ካናዳ ምሽጣ ኣልኮላዊ መስተ ንፍርያት እዛ ትካልን ካልኦት ናይ ኣሜሪካ መስተን ካብ ከብሕታተን የውርድ ኣለዋ ጽልውኡ ግን ኣብ ጎረባብቲ ሃገራት ካናዳን ሜክሲኮን ጥራይ ኣይኮነን ካብ ፈረንሳ ኣብ ቀረባ እዋን ዝተቐበልዎ ትእዛዝ ከም ዝተሰረዘ እስካት ሃሪስ ይሕብር እቶም ፈረንሳውያን ኣከፋፈልቲ ኣብዚ ሕጂ እዋን ፍርያት ኣሜሪካ መሓዝ ተመራጺ ከም ዘይኮነን ኣብ ዕዳጋ ድማ ጽቡቕ ተቐባልነት ከም ዘይብሉን እዮም ነጊሮም

ፕረዚደንት ትራምፕ ኣብ ፍርያት ሜክሲኮ ካናዳን ቻይናን ዝተገብረ ወሰኽ ግብሪ ንዘይሕጋዊ ሕጋዊ ምስግጋር ፈንታኔል ክገትኦ ምዃኑ ይኣምኑ እዘን ክልተ ጎረባብቲ ሃገራት ነቲ ካብ ቻይና ከም ዝመጽእ ዝንገረሉ ፈንታኔል ንምክልኻሉ ጽቡቕ ኣይሰርሓን ዝብል ምጉት ኣሎ

ሜክሲኮን ካናዳን ካብዚ ዝገብርኦ ዘለዋ ንላዕሊ ክሰርሓ ትፅቢት ንገብረለን ናብ ኣሜሪካ ዝውሕዚ ሕጋዊ ፈንታኔል ደው ከብልኦ ኣለዎን ከብልኦ ድማ እየን ኢሎም ኣለዉ ፕረዚደንት ዶናልድ ትራምፕ ደገፍቲ ፕረዚደንት ትራምፕ ነዚ ውሳነ ዘለዎም ተቐባልነት ይገልፁ

ካብ መንጎኦም ዝኾነ ማይክል በርናኪ ከምቲ ካልኦት ሃገራት ኣብ ንብረት ኣሜሪካ ግብሪ ዘኽፍልኦ ኣሜሪካውን ተመሳሳለ ስጉምቲ ምስ እትወስድ እቲ ንግዲ ከም ዝመዓራረ ይኣምን ኣብ ዓቃባዊ ትካል መጽናዕቲ ኣሜሪካን ኢንተርፕራይዝ ዝሰርሕ ደዝሞንድ ላችመን ግን ካብ ንግዳዊ ኩናት ዝረብሕ ወገን ከምዘየለ እዩ ዝነግር ኣብ ሓደ መረዳድእ ነጥቢ ክሳብ ዝብፃሕ ግን እዚ ንግዳዊ ኩናት ክቕፅል ከም ዝኽእል ድማ

ላችማን ይነገር ከም ጸብጻብ ካሮላይን ፕረስዩቲ ኩናት ዩክራይን ንራብኣይ ዓመቱ ኣብ ዘውፀረሉ እዋን ኣስታት ርባዕ ክፋል ናይ ተሃገር እንኮላይ ኣብ ተሓራሳይ መሬት ዝተቐብረ ፈንጂ ናይ ምፅራይ ስራሕ ይፅበሎ ለስያ ባይከልስ ካብ ኬቭ ርእሰ ከተማ

اوكرانيا اللي قاتلنا جبر جبر ما دين كاربوي ازي كفال زوبا كيف اب كل تشحن عشران كل تنا فرنجي ملو ورار كجمر كلو سراوت روسيا نحد ورحي تقاص <applause> عصير موز نبريو كلا كبابيتات كساب لو مون انت خنا نتوكتي انت حاليو امر مريز دانيس تراچوك ابنا يوكرين انغستاوي حصص اغل كلوتي سر تود بركوداتس ودوجين ابزيك اند مسمر ماي كزرغايو مرمرانا

كمزيز زي زغون اللو اب زبوتا ازي نتوف وق يكايد سلازنا برايو حبرات هاقرات يوكراين اب عالم ببازحي توكتيك كابز تازر ان هاقرات اتاز عبيتي يايبل جاكو سيليرز اب يوكراين وكيل يو ان بيو We know that the country originally تاجر فلما سلاسام إيطاوي مريتا نتاوي كمستقبرلو نترترنيرا إزي استات ميتنس وعنشو مونتن شح تروعت كيلومتريو

እቲ ነታጉ ዝተቐበረሉ ዝበዝሕ ናይ ሕርሻ ቦታ ብምዃኑ ሰባት ሃገራዊ ቁጠባን ቀረብ ምግቢ ዓለምን ኣብ ሓደጋ ወዲቑሎ የብል ብምውሳእ ኣስታት 500 ሰባት ጉድኣት ወሪድዎም ኣሎ 400 ሰባት ከም ዝሞቱ ንፈልጥ ንኣብነት ኢንስቲትዩት ቶኒ ብሌር ዩክሬን ብሰንኪ ብድሆታት ነተውቲ ብመዳይ ሓፈሻዊ ዓመታዊ ምህርቲ በብዓመቱ 11 ቢልዮን ዶላር

تخسر كم زلا رد ملا قدما يتخرد نحر الشامريت نبحر الشام ملاسيو اتسرح حزي بمنغستي كوريني زكاية زلا اتكوينات غوهيرو ابزغط جامي كم غابرو اي هور بسكارفيني كارفني المنستر قطبا يوكرينيو زازويتشاي بسيطوي براكتس مبتحتو اغزي عالم لغاوي سوا اوتال اخوتات سلاماوين سباد دحر كبابي ايو ليام

ኣብ ናትና ጕዳይ ክረአ ከሎ ግና እቲ ድልየት ኣዝዩ ዓብዪ ስለ ዝኾነ በቲ ልሙድ ሜላታት ንምርዋይ ኣይከኣለን ዩክሬይን ናይ ወፃኢ ሓገዝ የድላ ኣሎ ሰማንያ ናይ ውልቂ ስርሕት ምምካን ነታጉን ዓሰርተ ዓለምለኻዊ ሽርክናን ፃዕርታት ምምካን ነታጉ ይሰርሑ ኣለዉ ካብኣቶም ሓደ ዩኤንዲፒ እዩ ሕዚ እውን ወኪል ዩኤንዲፒ ጃኮ

ኣስታት እስራ ሃገራት ፕሮግራም ምዕባለ ሕቡራት ሃገራት ንዝገብሮም ፃዕርታት ምምካን ዝተቐብሩ ፈንጂታት ይሕግዛ እየን ምስ መንግስትን ኣብቲ ስራሕ ይሳተፉ ምስ ዘለውን ብቐረባ ኢና ንሰርሕ ኣብዚ ሓለፈ ዓመት ዩክሬን 35,000 ትርብዒት ኪሎ ሜትር መሬት ኣጽርያ እያ ሰበስልጣን ሕቡራት ሃገራት ስሉጥ ክብሉ ገሊፆሞ እያ

ሃገራዊ እስትራቴጂ ምምካን ነታጉ ኣብ ውሽጢ ዓሰርተ ዓመታት ነታጉ ተቐቢርዎ ተባሂሉ ካብ ዝእመን መሬት እቲ ሰማንያ ሚእታዊ ንምጽራይ ዓሊሙ እዩ ዝንቀሳቐስ ዘሎ ነዚ ንምስራሕ 30 ቢልዮን ዶላር ወፃኢ የድሊ ይብል ጸብጻብ ለስያ ባካሎትስ

أما وضعت أربو ريبورت على ملغة مدرخ كتابة كم حبرو مرققات معرنة صوتا بوحد ميتين سلاسان عمتات كم زدليو عمل كتو إزي ندك أنستيو كم دك تبعتيو بأبر كتوز وهابن عصب معرز غنى الوان مالتيو وكلنا سفيتلا بريسلنا يا لي هاتو نزي ونبرها ميتورجيمو وين تاكيدا نغتا

ካብ ኢራቅ ንዝመፀት ሚርና ኣሸዋ ንዓኣ ኣብ ኣሜሪካ ምንባር ብዘይ ፍርሒ ሂወት ምምራሕ ምዃን እያ ትገልፅ እዛ ተመራማሪትን ሙዚቀኛን ዝኾነት ሚርና ሂወት ንደቂ ኣንስትዮ ኣብ ኢራቅን ኣሜሪካን ኣዝዩ ከም ዝፈላለዩ ትነግር ቀዳማይ ዲግሪ ወዲኣ ኣብ መበል ዕስራን ክልተን ዓመታ ካብ ኢራቅ ኣብ ክልተ ሽሕን ዓሰርተ ሓሙሽተን ናብ ኣሜሪካ ዝኣተወት ሚርና ኣብ ክልተ ሽሕን ዓሰርተ ሸውዓተን እያ ካብ ዩኒቨርስቲ ኮሎራዶ ብስነ ሂወት ናይ ማስተረስ ዲግሪ ረኺባ

ድሕሪኡ ድማ ኣብ ሓደ ቤት ምርምር ንደረጃ መድሃኒታት ኣብ ዝልከ ትካል ተቆፂራ ስራሕ ጀሚራ ዝኾነ ውፅኢት ቴክኖሎጂ ይዓጅበኒ እዩ ሕማቅ ኣጋጣሚ ኮይኑ ግን ኣብዚ ዓውዲ ብዙሓት ደቂ ኣንስትዮ ክነጥፋ ይረኣኹን ኣብ ኣሜሪካ ድሕሪ ምምፃእ ግን ናይ ስራሕ ዕድል ጥራይ ኮነት ረኺባ ኣቐዲማ ከምጓል ጓል ኣንስተይቲ ብነፃ ክትገብሮ ዕድል ዘይነበራ ሙዚቃ ክትፃወት ምስ ባንድታት ተጠርኒፋ ድማ ኣብ ዓበይቲ ፌስቲቫላት ምርኢት ከተርኢ በቂያ

ከምቲ ናተ ዓይነት መሳርሒ ሙዚቃ ትፃወት ጓል ኣንስተይቲ ብሕልፊ እኳ ኣብ ሃገራ ኢራቅ ምስ ፍሉይ እምነታት ከተሓሕዝዎ ከም ዝኽእሉ ትገልጽ ከም በዓል ሚርና ዝኣመሰላ ብዙሓት ደቂ ኣንስትዮ ግን ብሰንኪ ፆታዊ ኣድልዎ ከም ድሌተን ሓሳባተን ክገልፃን ዕድላት ስራሕ ክረኽባን ኣይከኣላን ቀዳም ዝውዕል ዘሎ ሸሞንተ መጋቢት እምበኣር ንደቂ ኣንስትዮ ኣብ ባህሊ ፖለቲካን ቁጠባን ዘመዝገቦ ዓወት ዝፅምብል እዩ

ኣብ ህውራት ሃገራት ጨንፈር ደቂ ኣንስትዮ ወሃቢት ቃል ፓሎማ ኤስኳዶር ነቲ መዓልቲ ጥራይ ምዝካል ኣኻሪ ከም ዘይኮነ ብምጥቃስ ንሂወት ደቂ ኣንስትዮ ንምምሕያሽ ብዙሕ ክስራሕ ከም ዘድሊ ተዘኻኽር እቲ ቤት ፅሕፈት ንድምፂ ኣሜሪካ ብፅሑፍ ኣብ ዝሃቦ መብርሂ ዳርጋ ብዝኾነ ኩርና ዓለም ኣብ ልዕሊ ክልተ ፆታ ዘሎ ፍልልይ ዘይምዕሩይነት ዓብዪ ምዃኑ ሕብር

ከም ኩናት ለበዳ ኮቪድን ካልኦት ሽግራትን ኣብ ዝረኣየሉ እተን ቀዳሞት ተጠቃዕቲ ደቂ ኣንስትዮ ምዃነን ድማ ህቡራት ሃገራት የዘኻኽር ካብ ዒራቅ ዝመፀት ሚርና ንኻልኦት ከምኣ ዝኣመሰላ ንምሕያል ኣብ ዝግበር ስራሓት ክትሕግዝ ኣብ በበይኑ ወለንታዊ ስራሓት ትነጥፍ ኣብ ገላ ኣጋጣሚ ድማ ምስ ካብ ዩክሬን ዝመፀት ታትያና ስትራቲላ ተራኺባ ሚርና ብዛዕባ ኣብ ኣሜሪካ ዘሎ መነባብሮ ክትሕብርን ከላ

تاتيانا دما نتتملكو مجبّي يوكراين صريحه عديما تا كلتين كل زماصالو حجّرات قبل يدقن ستيو زفلا على الكونت كما بك العالم قبل يدقن ستيو زكبر الوغن يצלوني ا

ካብ በበይኑ ሃገራት ዝመፃ ደቂ ኣንስትዮ ዝገብርዎ ምድግጋፍ ከም ዘሐጉሳ ትገልፅ ድሒራ ግን ኣብቲ ተሓልሞ ሞያ ተመሊሰ እያ ኣፍተር ማይ ኢሚግራሽን ጆርኒ ቱ ዩ ስ ኤ ኣንድ ኣይ ፋይና ስታርትድ ቱ ወርክ ኣዝ ሻፍ

ብስደት ናብ ኣሜሪካ ድሕሪ ምምፀይ ኣብ መወዳእታ በቲ ዝፈትዎ ሞያ ምኽሻን ክሰርሕ ጀሚረ ትምህርቲ ምድላዊ ምግቢ ኣብ ዩኒቨርሲቲ ኮሎራዶ ወሲደ እየ ሕጂ ድማ ነቲ ፕሮግራም ምስ ዝመርሑ ይሰርሕ ኣለኹ ኣብ በበይኑ ቤት ምግቢ ንኸድኩ እውን ኣሰራርሓ ምግቢ ዩክሬን ይምህር ኣለኹ እቲ ዝፈትዎ ዓውዲ ምኽሻን ንካልእ ኸካፍል ምኽኣለይ ኣብ ሂወተይ ዝለዓለ ሓጎስ ይስምዓኒ ካብ በበይኑ ሃገራት ንዝመፃ ደቂ ኣንስትዮ እዚ ሞያ ኸካፍል ምኽኣለይ ድማ ካልእ ዕድል እዩ

ሚርናውን እውን ነቲ ዝተማህረቶን ተሰርሓሉን ዘላ ዓውዲ ብምስፋሕ ናብ ምርምር ሕዋን ጠፈርን ክትሰግር ከም ትደሊ ትነግር ሚርናን ታትያናን ውሕዳት ኣብነት ናይ ዕውት ስራሕ እንተኾነ ማዕረ ተሳተፍነት ክልቲኡ ፆታ ንምርግጋፅ ሓሙሽቶ ወለዶታት ክወስድ ምዃኑ መድረኽ ቁጠባ ዓለም ወርልድ ኢኮኖሚክ ፎሮም ዘመልክት ከም ፀብጻብ ስቪትላና ፕሬስ ታንስካ

سوف علامه على المدرسه المدرسه المدرسه المدرسه المدرسه المدرسه المدرسه المدرسه المدرسه المدرسه المدرسه المدرسه المدرسه المدرسه المدرسه

زي كدمي أربعة عمات كم زي تجمرة زي كارو البروجيكت كول عود غاقرات تمدهاني تنكرغبو زي ون تي تقال قليس الله تقال زين فرنسا عدالي و مني أفوركي دي مادة بتعنا كتاقر ويا WHO مالت ود بتعنا عالم أبدخ غاقرات نزركبو أشحات كول عود كانسر تكنسر نمها بزي حدش بروجيكت جميرو اللوم

እዚ ትሑትን ማእኸላይን ኣታውን ዘለዎን ሃገራት ዝምልከት ምዃን እዩ ደብልዩ ኤችኦ ዝገልጽ እቲ ፈላማይ ቀረብ መድሃኒት ካንሰር ቆልዑ ናብ ሞንጎልያን ኡዝቤክስታንን ተላኢኹ ዘሎ እቲ ዝቕጽል ጽዕነት ከዓ ናብ ኢኳዶር ዮርዳኖስ ኔፓልን ዛምቢያን ክለኣኽ እዩ እዚ ውድብ ጥዕና ዓለም መፈተኒ ፕሮጀክት ዝበሎ እዩ

እቲ መድሃኒት ኣብዚ ዓመት እዚ ኣብ ሽዱሽተ ሃገራት እንተወሓደ ኣብ ሳላሳ ሆስፒታላት ንዝርከቡ ከባቢ ሓሙሽተ ሽሕ ዝኾኑ ሕማም ካንሰር ዘለዎም ቆልዑ ክበጽሖም ትፅቢት ይግበር ኣብዚ ናይ ፈተነ ፕሮጀክት ተሓቒፈን ኣብ ዘለዋ ሃገራት ዘለዉ ቆልዑ ብዘይገለ ክፍልት ብነፃ ጽፈቱ ዝተረጋገፀ ቀረብ መድሃኒት ብዘይ ምቁራፅ ክረኽቡ ዘኽእሎም እዩ

WHO ከም ዝብሎ ኣብተን ትሑትን ማእኸላይ ኣታዊ ዘለዎን ሃገራት ብካንሰር ዝተሓዙ ቆልዑት ብሂወት ናይ ምትራፎም ዕድል ትሕቲ 30 ሚእታዊ እዩ እዚ ምስ ናይተን ሃፍታማት ሃገራት 80 ሚእታዊ ዝበፅሕ ክነፃፀር ከሎ ኣዝዩ ዝተሓተ እዩ ዳይረክተር ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ብፅሑፍ ኣብ ዝሃብዎ መግለፂ ንነዊሕ እዋን ዝኣክል ካንሰር ዝሓመሙ ቆልዑ ህይወት ኣድሕን ዝኾነ መድሃኒት ሓሪምዎም ይጸኒሑ

እዚ ሓድሽ ፕሮጀክት ነቶም ኣብ ዙራ ዓለም ዝርከቡ ቆልዑ ክንክን ጥዕናን ተስፋ ንኽረኽቡ ዘኽእል እዩ ክብሉ እውን ወሲኾም ዶክተር ቴድሮስ ኣድሓኖም ኣብቲ ብጽሑፍ ዝሃብዎ መግለጺ ኤልሳልቫዶር ሞልዶቪያ ሴኔጋል ጋና ፓኪስታንን ሽሪላንካን ኣብ ዝቐረበ ግዜ ናብዚ ፕሮግራም ክሕቆፋውን ትፅቢት ይግበር እዚ ፕሮግራም ኣብ ውሽጢ ዝቕፅላ ሓሙሽተ ክሳብ ሸውዓተ ዓመታት ኣብ ዘሎ እዋን

ኣብ ሓምሳ ሃገራት ንዝርከቡ ሓደ ሚእተን ዕስራን ሽሕ ቆልዑ በዚ ፕሮግራም ኣቢሉ መድሃኒት ክበጽሕ ተስፋ ኣሎም ዳብልዩ ኤችኦ ከም ዝግምቶ በብዓመቱ በብ ዓመቱ ኣብ ዝብሪ ዓለም ኣስታት ኣርባዕተ ሚእቲ ሽሕ ቆልዑ ብካንሰር ይተሓዙ መብዛሕትኦም ካብዞም ቆልዑ ኣብተን ውስን ፍልፍላት ዘለዎን ሃገራት ዝነብሩ እዮም ካብዚኣቶም ከዓ እቶም ሰብዓ ሚእታዊ ዝኾኑ ብሰንኪ ዝተፈላለዩ ምኽንያታት ከም ዝሞት እዩ እቲ ትካል ዝገልጽ

قال كابتن مغنيات تحط عم زلوا مدهانيت قبوا حك منا نمركاب زلوا تقولون تجمعت قربت مدهانيت إذا بروجكت كم زجمر زت أي أبت حساس كل تشحن إسرا حدا عام تمرتينيروم إذا أمونجو ان عنا على من أب أمريكا من تنسي زركب هوسبيتال مر نقول عزت كل حمام زخنة سنت جود هوسبيتالن بزت جبرو علم تحوار مسرة زكاي زلم

إتي أمير كاون مخسّب أو متكال مرمر نزّم جماعز بروجكت خلته مليون دولار كمزهبة ودبت عن على ما فلته اللوم. إذن زبزي أبرز علم نحمام كان سرق العزو علم دهاني ثم الرّب زت وها بقى إتزع بيمة أن مخانون دابليو إيه جي أو مالت ودبت عن على اللوم. أز وها بحكم منها دحرت نيفتنا ون كبلون إتتكل وصي

البرنامج بزلك أقدر أقول لك هبن نزتنا وحيوان كل قطط لنوين يسر حلل لهم. عالم كاب كيف مقدس صار حمام كانسر زهونة أندري إلباوي نري بورترات كم زبلو. البرنامج نتبرجكت حق فحون توسخت مشاركتي كم وكم زدل اللي قالي تلهم. أزي نتهم حكمنا نمره عن نتم زل يوم جن كأك خفلوا عقم زي قلعو.

ኣብ ዝሃለዉ ይሃለዉ መድሃኒት ንኽበጽሖም ንምግባር ዓለም ለኸ ምንቅስቃስ ከም ዝተጀመረ ዘበስር እውን ኢሉሎም ወሲኹ ካንሰር ዝሓዙን ቈልዑ ኣብ ሃፍታማት ሃገራት ዝያዳ ትኩረት ይረኽቡ ከም ዘለዉ ገሊጹ ኣብ ማእኸላይን ዝለዕለ ኣታውን ዘለዎን ሃገራት ቆልዑ ዝመትሉ ቐንዲ ሕማም ካንሰር ኮይኑሎ ስለዚ ከዓ መንግስትታት ዝህብዎ ትኩረት ይውስኻሎ ኣሎ ኢሉሎ ኣንድሬ ኢልባዊ ካብ ዳብልዩ ኤችኦ

እዚ ንትካል ዜና ፈረንሳይ ኣጃንስ ፍራንስ ፕረስ መሰረት ብምግባር ዝተዳለወ መደብ ጥዕና ቪኦኤ እዩ እዚ ሬድዮ ንትከታተሉና ብሓፂር ማዕበል ብ1925 ሜትር ባንድ ብሳተላይት ኢትዮሳት ከምኡ ውን ብዩቱብን ፌስቡክን ብቐጥታ ዝፍኖ ድምፂ ኣሜሪካ እዩ

امريكا بعقصا صرا ساعه ايتيوبيا كبساعه اربعه كمون بعقصا صرا ساعه ارترا فران, مشات, ما 10 الفرقان مشت مع التويز في نو ساعات مدابيو كبراتنا مصانعني خمس صباح أربي يو

ሓደ መፅሓፍ ምስ ዝሰነደ ደራሲ ሰሎሞን ድራር ካብ ኣስመራ ዝተገብረ ቃለ መለልስ ሒዝናልኩም ክንቀርብ ኢና ትከታተሉና ብክብሪ ንዕድም ኣዚና ንምስግን ምሳና ስለ ዝፀንሐኹም ሰላም ድሓን ደሩ Thank you.